የሥራ ዕድሉ በጣም ጠባብ ስለሆነ ዲፓርትመንት ይቀየርልን ብለው የጠየቁ 102 የጎንደር ዩኒቨርሲቲ የእንስሳት ሕክምና ፋርማሲ ተማሪዎች ከትናንት በስቲያ አርብ መታሰራቸውን የዩኒቨርሲቲው ተማሪዎች ለአሜሪካ ድምፅ ገለጹ። ጽዮን ግርማ ዝርዝር አላት። በጎንደር ዩኒቨርሲቲ ተማሪ እንደሆነ ስሙንና ማንነቱን ብንጠቅስ ለደህንነቱ እንደሚያሰጋው ገልጾ አይቻለሁ፣ አውቃለሁ ያለውን ለመግለጽ ተስማምቶ ቃለ ምልልስ የሰጠን አንድ ተማሪ አርብ እለት በጎንደር ዩኒቨርሲቲ ውስጥ ተፈጥሯል ያለውን ለአሜሪካ ድምጽ ተናግሯል። የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ ዓመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች ከእነርሱ ቀድመው የተመረቁ ተማሪዎች ስራ ማግኘት ስላልቻሉ የትምህርት ክፍላቸው እንዲቀየር መጠየቅ ከጀመሩ ሶስት ሳምንት እንዳለፋቸው ይኸው ተማሪ ይናገራል። ዲፓርትመንት ሲቪል ሰፊዝ እናያውቃቸውም፣ ትምህርት ሚኒስቴር እናያውቃቸውም። ዝም ብሎ ሁለት ሺ አምስት ላይ ነው የተከፈተ ዲፓርትመንት ነው እና በዛ ጋር አና የተመረቁት አርባ አራት ወደ አርባ ሰባት ተማሪዎች ከነኝ አራት ተማሪ ሰቃይ ተማሪ የሚባሉ እዚህ ቀርተዋል። የቀሩ ተማሪዎች ምን ስራ አላገኘትም። ኢትዮጵያ ላይ ዞር ይዘን እስከ ናርክ የሚባሉ ሰበታ የሚገኙ ላብራቶሪ ሄዶ ነበሩ ግን

የደቡማን ፋርማሲ ሊቀየርልን ይገባል ልንለው እንጥም በዩኒቨርስቲ ውስጥ ጉዳዩን በቅርብ ስከታተል ነበር ያለው ይኸው ተማሪ። የትምህርት ክፍሉ በዩኒቨርስቲው ከተከፈተ ገና አምስት አመቱ በመሆኑ ቀደም ሲል ከተመረቁት ሀምሳ የማይሞሉ ተማሪዎች ውስጥ ስራ ያገኙት አራት ብቻ ናቸው። ይህንን የተመለከቱ ትምህርታቸውን በመማር ላይ ያሉ ተማሪዎች ተመርቀን ስራ የማናገኝ ከሆነ ጊዜያችን ሊቃጠል አይገባም በሚል ላለፉት ሶስት ሳምንታት አድማ አድርገው ትምህርታቸውን አቁመዋል። ተማሪው እንደሚለው ትምህርታቸውን የሚቀጥሉበትን መንገድ አማራጭ አቅርበዋል። አንማርም፣ ሁማን ክሊኒካል ፋርማሲ ለአስራ ሰባት ኮርስ ወስደናል፣ አስራ ሰባት ኮርስ ወስደናል እና ወደሱ መቀየር አለብን በማለት ነው። ተማሪዎቹ በዚህ አቋማቸው ጸንተው አስራ ሰባት ኮርስ ወስደንበታል ወዳሉት የሰው ሕክምና ፋርማሲስት የማይቀየሩ ከሆነ ለመማር ፈቃደኛ እንዳልሆኑ በመግለጽ እስከ አርብ ህዳር አስራ ሰባት ድረስ በተቃውሞ እንደ ቀጠሉ ይኸው ተማሪ ይናገራል። መማር ከፈለጋችሁ ጠዋት ሁለት ሰዓት ክላስ ተገኙ ና ተማሩ፣ አለበለዚያ ከስድስት ሰዓት ግቢው ለቃችሁ እንድትወጡ ክሊራንስ ተዘጋጅቶላችኋል። ግቢውን ለቃችሁ እንድትወጡ ተባሉ። አንድ በኋላ ተማሪ እንዳለ መቶ ሁለቱ ተማሪዎች ማለት ነው። ፋካልቲ ሄዱ። ትንሽ የቪተርናሪ ሜዲሲን ፋካልቲ ማለት ነው። በዛን ጊዜ ነው በሁለት አቅጣጫ ፌዴራል ፖሊሶች፣ የአማራ ልዩ ፖሊሶች እና የኮማንድ ፖስት አዛዦች የገቡባቸው በሁለት መኪና ገቡባቸው እና ተያዙ። እንዳለ አሁን ስድስተኛ ፖሊስ ጣቢያ ነው የሚገኘ ምግብ ምናምን የሚባል ነገር እንዳይወሰድላቸው ተባለ። በቃ ሀርድ ውስጥ ናቸው። ይህ ተማሪ እንደሚለው በትናንትና እለት የታሰሩትን ተማሪዎች ለመጠየቅ ሄደው ነበር ምግብ እንዳስገቡላቸው ይገልጻል። ሁለተኛ ፖሊስ ጣቢያ አራተኛ ና እዛ ቡልኮ ፒያሳ የሚባል ቦታ የሚገኝ ነው። በዚ ትናንትና ምግብ የሚባለው ነገር አልበሉትም ነበር። ከዛ ዛሬ ነው የተወሰደላቸው ና እሱ ራሱ በስንት ጭቅጭቅ። ትናንትናቸው ሲወሰዱ ትንሽ ተደብድበዋል። ሌላ ስሙም ማንነቱም እንዲጠቀስ ያልፈለገ ተማሪ ስለ ሁኔታው ሲናገር እዛ አካባቢ ቆሞ ማየት ተከልክሎ እንደ ነበር ገልጾ፣ ማንም ፎቶ እንዳያነሳ ቁጥጥር ይደረግ ነበር ብሏል። ተማሪዎቹ የማይማሩ ከሆነ ክሊራንስ እየሞሉ ግቢውን ለቀው እንዲወጡ አርብ ከጠዋቱ አስራ ሁለት ሰዓት ማስታወቂያ ሲለጠፍ ተማሪዎቹ ማስታወቂያውን አምነው ክሊራንስ ሊሞሉ እንደሄዱ ይናገራል። ከአንድ መቶ አራት የዲፓርትመንቱ ተማሪዎች አንድ መቶ ሁለቱ ሲታሰሩ ከእስር የተረፉት ሁለት ተማሪዎች ብቻ ናቸው ይላል። ይህንኑ ጉዳይ በተመለከተ መረጃ ለማግኘት ወደ ጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር ደሳለኝ መንገሻ የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ነበር ነገር ግን ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በተጨማሪም ወደ ጎንደር ዩኒቨርሲቲ የእንስሳት ሕክምና ትምህርት ክፍል ተደጋጋሚ የስልክ ሙከራ አድርገን ስልኩ ባለመነሳቱ የሁሉንም ምላሽ ማካተት አልቻልንም። ምላሻቸውን ለማግኘት ጥረታችንን እንቀጥላለን።